በቅርቡ የሰማያዊ ፓርቲ የጠራውን ሕዝባዊ ንግግር መነሻ በማድረግ የተሰናዳ ነው። የዛሬ የአገር ጉዳይ ውይይት ተወያዮች በኢትዮጵያ የሚታየውን የፖለቲካ ውጥረትና ሕዝባዊ እንቅስቃሴ ተንተርሶ በተከታታይ የሚቀርበው የሀገር ጉዳይ የተሰኘው ልዩ ቅንብር እንግዶች በኢትዮጵያ ጉዳዮች በመጻፍና በአገራዊ ውይይቶች በነቃ ተሳትፏቸው የሚታወቁት አንጋፋው ምሁር ፕሮፌሰር መስፍን ወልደ ማርያም፣ የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ እና የህግ ባለሙያው አቶ ተማም አባቡልጉ ናቸው። ሶስቱን እንግዶች ያወያየው አሉላ ከበደ ነው። ሰፋ ያለውን ውይይት ለምሽቱ ይዞ ቀርቧል። ባለፈው ሳምንት ምጥን ዝግጅቱን እልባት ካደረገበት ይነሳል አሉላ። የአገር ጉዳይ የሁሉም በሆነበት ይላሉ አቶ ተማም። የዚህ ፕሮግራምም መሠረታዊ ዓላማ የሁሉም የሆነች አገር የምትኖርበት ላይ የሐሳብ ልዩነት ያላቸውን ጭምር እንዲወያዩ፣ እንዲነጋገሩ ወደ አንዳች ሁነኛ መላ የሚያመሩ ጎዳናዎች እንዲቀየሱ ነውና ከዚህ በቀጥታ ወደ አቶ ጌታነት ልንጠቅ አቶ ጌታነህ፣ አሁን የምታካሄዱት ውይይት የሀሳብ ልዩነት ያላቸውን ወገኖች ሁሉ የጋበዛችሁበት መሆኑን ተረድተናል። የዚህ ንግግር ወይም የሀሳብ ልውውጥ ከአደጋ እንዲያድን ነውና ምን ያህል ተስፋ ታደርጋላችኋል? መጀመሪያ ፕሮግራማችን ብዙ ሰው አይቶታል፣ ብዙ ሰውም ተማክሮበታል፣ እየተነጋገረበት ነው። በዛ በስብሰባ አዳራሹ ላይ የተለያዩ ሀሳቦች ተነስተዋል። እንግዲህ ዋና ነገር ምንድን ነው? የኢትዮጵያ ጉዳይ ሀገር የማዳን ጉዳይ የግለሰቦች ጠሆነ ለባለስልጣናት ለፖሊሲ ድርጅት የሚተው ሳይሆን እያንዳንዱ ዜጋ ምንድ ነው በዚህ ውስጥ ያለ ሚና ብሎ ራሱን መጠየቅ የሚችልበት ነው። እና ባለፈው ሳምንት ምሁራንን ምንድን ያገሽና ልችን ለብቻ አንስተን እነሱ ጉዳይ ላይ ምን ማድረግ አለባቸው? ምን ነው ብዙ እንግዶች ጠርተን ነበረ። በተለያየ ምክንያት ያልሳካላቸው ያልመጡ እንዳሉ ሁሉ እንደዚሁ የቀሩም አሉ። የተለያዩ ምክንያቶች ሊኖራቸው ይችላሉ። አናውቅም። ዋናው ግን እኛ ጠርተናቸዋል እዛ ውይይት ላይ እንዲሳተፉና ስለ ሀገር ጉዳይ እንዲመክሩ፣ እንዲያወሩ፣ እንዲነጋገሩ ሀገር የሁላችንም ስለሆነች። እንደዚሁ በአሁኑ ፕሮግራም ግን ብዙ ጠርተን ነበር። የተለያዩ ነገር ዋነኛው ምክንያት አንደኛው የዛሬ መተራመስ ምክንያት የሆነው በተለይ ቋንቋ መሰረት አድርጎ የተዋቀረ ፌዴራል አወቃቀር ነው የሚል እንድምታስላለን። በዛ ላይ ደግሞ የተለያዩ እይታዎች አሉ። አንደኛው መካከለኛ ያለው እይታ ኢምፕሊሜንቴሽን ወይ ደግሞ አፈጻጸሙ ላይ ችግር አለበት እንጂ ቋንቋ ፌዴራሊዝም ፍትህ ቢኖር ዲሞክራሲ ቢኖር ነጻነት ቢኖር መልካም ነው የሚሉ እይታ ያላቸው በተለይ አክቲቪስቶች ሀገር ውስጥ ውጭም ያሉ ነበሩ። ጋብዘናቸውን ነበረ። ፐርስፔክቲቭ አንድ እሱ ነው። ወይም ሌላኛው ደግሞ አሁን ያለው መልካም ነው ትክክል ሀገርን እስካሁን ነው አሰባስቦ የያዘው ይሄ ቋንቋ ላይ መሰረት አድርጎ ያለው የፌዴራል አወቃቀር ነው የሚሉም ወገኖች ነበሩ። እነሱም እንዲመጡ እነዚህ ግብዣ ጋብዘን ነበረ ደጋግሞ ዛሬም ድረስ እየጠራቸው ነበረ። ምናልባት የተለያዩ ምክንያቶች ይኖራሉ። በእርግጥ የመናገር ባይቻልም ግን አሁንም አደባባይ ላይ ወጥቶ ለመናገር ፈቃደኛ የሆኑት አቶ ስዩንም ጨምሮ በተለይ አሁን ያለው የቋንቋ ስርዓት ራሱ የቻለ መልካም ያልሆነ ጎን ነበረው። በተለይ እዚህ ሀገር ውስጥ ሰላም እንዳይሰፍን በማድረግ የሚል ነው። ግን ብዙ ሰው እየተነጋገረበት ነው ሶሻል ሚዲያው ላይም፣ በዚህ በተለያዩ ሚዲያዎች ሀገር ውስጥ ቁጭ ያሉት ሀገር ያለችበትን ችግር አውቀው ይህንን ችግር ደግሞ እያንዳንዳችን ሚናችን ምንድን ነው የሚለውን ጥያቄ እንዲያነሱ አድርጓል። በመልካምም ይሄ ደግሞ እውነትን ነው። የአደግም ራሱ አምኗል። አገር ችግር ላይ ናታል እ ሀገር የምታደጋት የሚል እነሱ ስብሰባ ላይ እንደተቀመጡ ማቃለም እነሱ ልዩ የሚያደርጉት ሀገር የእነሱ ጉዳይ እንደሆነች እና እነሱ ብቻ ተነጋግረው ሀገርን እንደሚታደጉ አድርገው ነው። ያ ግን ሁሉም ሰው ባለቤቱ ነው። ሁሉ ባለቤቱ ውስጥ ከሆነ ድረስ ሀገርን ለመታደግ ሚናውን በእያንዳንዱ ቅድንጋሽ ወስ መመታት አለበት ከጥላቻ መውጣት አለበት፣ ለመነጋገር ፈቃደኛ መሆን አለበት። ከጥላቻ ሲወጣ ለመነጋገር ፈቃደኛ የሚሆነ ብዙ ሰው ግን የተነጋገረበት እንደሆነ አሁን ካሉ ፊድባኮች በስብሰባ አዳራሽ የተገኘ ብቻ ሳይሆን ከስብሰባ አዳራሽ ውጭ ሆኖ በየቤቱ በተለያዩ መድረኮች ላይ ያዳነ። መልካም ፕሮፌሰር መስፍን ወደ እርስዎ ልመለስ። በዜጎች ሊደረጉ የሚችሉትን ጨምሮ አንስተዋል። በስልጣን ላይ ያሉ ኃይሎች ሊያደርጓቸው ወይም ሊወስዷቸው የሚችሉ እርምጃዎች አይነተኝነት ለለውጡ አዎንታዊነትም ሆነ አሉታዊነት ሚናቸው የላቀ ነውና ከዚህ ቀደም ባነሷቸው ሀሳቦች ውስጥም ፈንጠቅ ያደረጓቸው ናቸው። መለስ ብለን እንድንመለከትም ጋብዘው ይሄ አንዳች ሽግግር ሁኔታ የሚመስለው ወደየት እንደሚያመራ በእርግጠኝነት የማይታወቅ የሚመስል ሁኔታ ወደ መልካም ጎዳና እንዲያመራ በስልጣን ላይ ያሉት ኃይሎች ይህንን እንዴት ሊመለከቱት ይገባል? ችግር መኖሩን አቶ ጌታነህ እንደገለጹት በእርግጥ ችግር አለ ብለው፣ እንዲያውም በአንዳንድ ፓርቲዎች ውስጥ የስልጣን ሽግሽግ ተመልክተናል። ያ የስልጣን ሽግሽግ አይነተኛ ውጤት ያመጣል አያመጣም፣ አነጋጋሪ ነው። ብዙዎች ትችት እየሰነዘሩበት ነውና ነገር ግን ሁሉን ያቀፈ ቅድም፣ አቶ ጌታነህ እንዳሉት፣ ዜጎችንም ያሳተፈ በራሳቸው የሚወስኑት ሳይሆን ዜጎች የሚያነሱት ጥያቄ መልስ ለመስጠት በሚያስችል መልኩ ለማሳተፍ ምን ማድረግ አለባቸው ይላሉ። ይህን መሰል ሽግግር በአዎንታዊ ሁኔታዎች እንዲደመደም እንዲቋጭ፣ እኔ እንደሚመስለኝና እንደሚገባ ከባለቶቹ ሰፋ ያለ ጠለቅ ያለ አስተያየት አስተሳሰብ ያስፈልጋል። በኢትዮጵያ የሆነውን ባለፉት አርባ አመት ውስጥ እናውቃለን አይተናል። በአካባቢያችን ደግሞ የሆነውን እናውቃለን አይተናል። በሶማሊያ፣ በግብ፣ በሊቢያ ራቅ ብለንም በሌሎች ብዙ ሀገሮች የሆኑትን ነገሮች ተመልክተናል። አእምሮ አለን። ማስተዋል እንችላለን። ይሄ ነገር እዚህ አይደርስም። እዚህ አይመጣም። የኢትዮጵያ ሕዝብ ብሎ አድፍቶ እስከ ዘላለም ይቆያል ብሎ መገመት በፍጹም አይቻልም። እነዚህ ሁሉ እዚህ አካባቢያችን መልሳችንን ጭምር የተማርናቸው ነገሮች የሚያሳዩም አካሄዳችን ትክክል አለመሆኑን መታረም ያለበት ነገር በመንገዳችን ላይ መኖሩን የሚያሳዩ ናቸው። ለዚህ ትልቁ ኃላፊነት ዋናው ኃላፊነት ያረፈው ወደድንም ጠላንም በህዝቡ እና በመሪነን ባዮቹ ላይ ነው፣ በባለስልጣኖቹ ላይ ነው። ባለስልጣኖቹን ህዝቡ ማነጋገር መጀመር አለባቸው። ኩርሲያ ጥላቻ የትም አያደርስም፣ ቁልቁለት ነው። የሀገቱን በተቻለን መጠን የቧጠጭንም ቢሆን ለመውጣት መሞከር አለብን። ኢትዮጵያና የኢትዮጵያን ህዝብ በስልጣን ላይ ያሉትንም ሰዎች ጨምሮ ሊያደናቸው ህዝባችን ካየነው ነው መከራ ስቃይ ውርደት ውድቀት ሊያደናቸው የሚችለው በቅድሚያ ይሄንን አስቦ አይቶ የሚፈልገውን መፍትሄ ለማምጣት ንግግር መር ነው ይሄ ይቻላል ፈቃደኛነት ብቻ ነው የሚያስፈልገው እንጂ ይቻላል ያስከብራቸዋል። ለሌሎች ሀገሮችም ትምህርት ይሆናል። ያስከብራቸዋል። ይህንን መንገድ ቢመርጡ ይሻላል። ባይነኝነ መልካም አመሰግናለሁ። ፕሮፌሰር መስፍን አቶ ተማም እና አቶ ጌታንህም እስኪ በተመሳሳይ በመፍትሄ አማራጮቹ ላይ አንዳንድ ነጥቦች እንድትፈነጥቁ እድልስ ወደፊት የሚያራምዱ ሁኔታዎች አሁን ካለው አሻግሮ ማየት የሚያስችሉ ምናልባትም በተለያዩ ቡድኖች ፍላጎት የተገደቡ የሚመስሉ እንቅስቃሴዎች የሁሉም ወደሆነ አቅጣጫ ሁሉንም ዜጎችን ተጠቃሚ ወደሚያደርግ አይነተኛ ለውጥ እንዲያመራ ምን አይነት ሁኔታዎች ይበጃሉ፣ ይረዳሉ ትላላችሁ? አቶ ተማምርሶላ አስቀድም አመሰግናለሁ። አሁን ጋር እንዳሉት ኢትዮጵያ ውስጥ አሁን የተጋረጠው አደጋ በአገዛዙ መጣ ነው። ከዚህ በፊት እንደነበሩ ትንሽ አብያ ህወሓት ሆነ ኦብነግ የሚባሉ አካላት ከውጭ ሆነው በመንግስቱ ላይ ደቀኑት አይደለም፣ ከውስጥ ወደ ውጭ በሁሉም ላይ የተደቀነ ነው። እና ይሄ ነገር እንዴት ነው ወደፊት ወደ ተፋ ሊለወጥ የሚችለው የሚለው አክራሪ ጽንፈኛ አቋሞችን ማስወገድ ነው አንደኛው። ኢትዮጵያ ህዝብ ምንም ግንኙነት የሌለው የብሔሮ ጥረቅም አድርጎ መውሰድን ማቆም፣ ሁለተኛ፣ በኢትዮጵያ የተለያዩ ቋንቋ የሚናገር የተለያየ ሃይማኖት የሚከተል የተለያየ ባህል ያለው ህዝብ አለ። ይህን ፋክት ነው ሀቅ ነው። ይህን ትቀበለዋለህ እንጂ አትክደውም ችግር አድርገህ በመቀበልም መፍትሄ አትፈልግለትም። ስለዚህ ለሁሉም የሚሆነው ዘላቂ መፍትኛ አስተሳሰቦች ላይ ቆመህ አትፈልግም። የህዝቡ ችግር ተመሳሳይ ነው፣ ከላይ እስከ ታች ማለት ነው፣ ከጎንደር እስከ ቦረና። ይህም ችግሩ ምንድን ነው? ህዝቡ የሀገሩ ባለቤት አልሆነ። ይህም ደግሞ አሁን በአሁኑ ጊዜ ፈጥሮ ያሉት ነው። ይሄ ስርዓት ነው። ስርዓቱ ምንድን ያደረገው የፈጠራቸው ተቋማት፣ የፈጠራቸው ህግቦች፣ የፈጠራቸው አስተሳሰብ አሰራሮች የእሱን የእሱን ዓላማ ብቻ የሚያስፈጽሙ ነው የሆነው ፍላጎትና ጥቅም ውጪ የሚጠብቅ አልሆነም። ህዝቡን በነፃነት በራሱ ጉዳይ ላይ በሚተዳደርበት ህዝብ ላይ ይሁንታ እንዲሰጥ አልተደረገም። ስለዚህ ከእነዚህ ተነስቶ ምንድን ነው መሆን ያለበት ወደፊት አገርን የምንፈልገው ለሁሉም እንዲሆን ከሆነ ይሄን የምናደርግበት ህዝቡ ነፃነት አግኝቶ እንዲወስድበት ማስቻል ነው። እንግዲ አስተሳሰባችንና አመለካከታችን ወደድ መለወጥ አለበት። ከየትኛውን ህዝብ ላይ ማንንም ምንም ለማሳጣት በመፈለግ ሳይሆን ለሁሉም የጎደለውን በማሟላት መንቀሳቀስ የሚያስፈልግ ይመስለኛል። ልዩ መብትን ማስቀረት ያስፈልጋል። በህግ ለማስገዛት መንቀሳቀስ ይፈልጋል። የአገሪቷ የሀገሪቷ ዜጎች ፍላጎትና ጥቅም ተመሳሳይ መሆኑን አውቀ ይሄም የህዝቡ የጋራ አካፋይ አድርጎ መውሰድ የሁሉም ያጠቃላሉ ማለት ነው። ለምሳሌ ለኦሮሞ ተዛ ለአማራ ያልተከበረ መብት ሊኖር አይችልም። እንግዲህ ምን ማለት ነው? ይሄ በአንድ ሀገር ውስጥ ልዩ መብት የሚባለው ካልተፈጠረበት ነገር ማለት ነው። ስለዚህ ችግሮቻችንን ምንነትን ማወቅ ይፈልጋል። ምንድን ነው አንዳንዴ የሚመስሉ ግን ችግር ያልሆኑ ነገሮች አሉ። ስለዚህ እነዛን ችግሮች ነጥለን ለይተን በማውጣት በነዛ ላይ ማተኮር ያለብን ይመስለኛል። ይሄን ችግር ምንድን ነው? በኢትዮጵያ ውስጥ እስካሁን ድረስ ሕግ አልተፈጠረም። አሁን ህዝቡ ብዙ ጊዜ የምንምታው ልዩ መብት ይባላል አለ ገዢው ሲፈልግ ለፈለገው ሰው የሚሰጥ ሲፈልግ ደግሞ የሚነሳው በሕግ ተገዶ የሚከበርለት መብት እስካልተፈጠረ ድረስ የልዩ መብት የማቀያየር ጉዳይ የጭቆናን ማቀያየር ጉዳይ ነው የሚሆነው ጭቆናን በዝም ከሀሳብነት ደረጃ ነው መረዳት ያለበት። የክሌ ጨቋኝ ነው የክሌ ጨቋኝ ነው የሚባል ነገር ስለሌለ የህዝቡ አጠቃላይ ምርት የጋራ አካፋያችን ሆነው ሆኖ ኢትዮጵያን ለኢትዮጵያውያን የመለስ አካሄድ መከተል አሁን ላለው ችግር ዘላቂ መፍትሔ ይፈጥራል ብዬ አስባለሁ። መልካም አመሰግናለሁ። አቶ ተማም የመጨረሻው ዕድል የእርሶ ነው። አቶ ጌታነ እርሶም ለዘለቄታው ተስፋ፣ ለዘለቄታው ሁነኛ ለውጥ ምን አይነት እርምጃዎች መወሰድ አለባቸው ወይም ይበጃሉ ይላሉ? የመፍትሄ ሀሳቦቹን በዋነኝነት ጋሽ መስፍንም አቶ ተማምም አንስጠውታል። ግን ኢህአዴግ አሁን ይህንን ነገር ለመፈጸም የሚያስችል ተክለሰብነት ያለው አነት ነው። አጠቃላይ ሁኔታው አንደኛ ገፊ ምክንያትም ነው ለውጡ። በደሎቹ ላለፉት ሀያ ስድስት አመት ሰው ሲባል አልሰማ ሲል ሲሄድ ሲገፋ ሲገፋ አሁን ገፊ ነው። በቃ ኢህአዴግ በምንም አቅም ይህን ነገር ለመፍታት የሚያስችል ተክለሰብና እያሳየ ማርያለም የለውም። በተደጋጋሚ አሁንም ኢትዮጵያን ለመታደግ እንደዚህ እያደረግን ነው የሚል በግል እንደ ድርጅት አጠቃላይ ኢህአዴግ እንደ ጠናቅል ደግሞ እያንዳንዱ ፓርቲዎች እያደረጓቸው ያሉ እንቅስቃሴዎች ምንም መፍትሄ የሚያመጣ ነገርም አይደለም። ግን ኢትዮጵያውያን ሁላችንም አንደኛ ለእነዚህ ሰዎች ለባለስልጣኖቹ እንደ ዋይንድ በር ወይም መውጫ ነገር ስናዘጋጅላቸው፣ ልናገር እኛም ደግሞ እነሱን አኮሞዴት ልናደርግ የምንችልበትን አግባ እንደኛው ማሰብ አለብን። ኢህአዴግ ግን ይህንን ለመስጠት እንዲያስችለው ማድረግ ያለበት በሳይ ነገሮች መጀመሪያ የሜዳሩን የፖለቲካ ስፔሱን ልኩም ጭምር ስለምናዋጣው ነው። እስከዛ ድረስ ሲዘጋ ነበር፣ ሲያስር ነበር፣ ሲያሳድብ ነበር። ሁሉም የሚያደርገውን ነገር ሁሉ አድርጎታል። ዛሬ የደረስንበት ደረጃ ላይ ደርስ ይሄ ነገር ግን ወደ ጥፋት ሄዶ እኛን እንደ ከዚህ በፊት ስንበደል ነበር፣ ስንገፋ ነበር፣ ስንሰደድ ነበር። አሁን መገፋቱ መበደሉ ለእነሱ እጅ ጭምር መጣት እነሱም እኛም አንድ ላይ ገደል ከምንገባ በንግግር መውጣት ይገባናል። ለሁላችንም የጋራ የሆነች አንዲት ኢትዮጵያን አንድ ኢትዮጵያ መፍታት ስለሚኖርብን ግን ይህንን መፍጠር በምንችልበት ሁኔታዎች ላይ ስንነጋገር አንደኛ መስመራት የሚገባቸው የታሰሩ የፖለቲካ ፓርቲ መሪዎች አሉ። የሲቪክና የሚዲያ የጋዜጠኞችም አንዱ መስራት መጀመር አለባት። በዚህኛው በኩል ደግሞ ኢትዮጵያውያን አንዱ ትግሬ አንዱ ኦሮሞ አንዱ ምናም በሚል የሚደረግ የዘር ጥላቻን በፍጹም አስወግደው በኢትዮጵያዊነት እጅ ለእጅ ታያይለን መፍትያቸውን በጋራ መፈለግ አለብን። ይሄ እኮ በኢህአዴግ ብቻ ሳይሆን በኢብን በተቃዋሚዎች መካከል ሀገር ውስጥ ባለ ሀገር ውጭ ባሉ መካከል ራሱ ያሉት የተፈጠሩት መጀመሪያ መጠት አለባቸው። እነሱን እኛ ራሳችን መጨረስ አለብን። ኢህአዴግንም ደግሞ እነሱንም አግዞ ማውጣት ያስል እነሱም ለመታገዝ እንዲመ ራሳቸውን ክፍት ማድረግ አለባቸው። ተደጋጋሚ አይተውታል። የሄዱበትም ሁሉንም መንገድ አይተዋል። ዘግተው ሲቪክ ማህበራትን፣ ሚዲያውንም፣ ፖለቲካ ድርጅቶችንም፣ ሃይማኖት ተቋማትን ሁሉንም ዘግተው በኋላ ላይ ለእነሱ ጭምር መፍትሄ ማምጣት የማይችል ሀገር ነው መጨረሻ ላይ የያዙት እና ይህን ሀገር መርተው ቢሄዱ የበለጠ እነሱንም ወደ ጥፋት የሚወዛቸው እንጂ ወደ መልካም መንገድ አያመጣቸው እኛ ደግሞ እነሱ የሄዱበትን የሚላ መንገድ አይተናል፣ ተገንዝለናል። ለሀገራችን ምንም የሚፈጠረው ነገር የለም። እስቲ ሂዱ እንያቸው ስንልም እምም ስለሆንም ደግሞ ስንታገላቸውም ቆይተናል። አሁን እዚህ ጋር ደርሰናል። ስለዚህ እነሱንም ቢሆን ጎተ ማውጣት ይኖርብናል። እነሱ ለዛ ፈቃደኛ ሊሆኑ ይገባቸዋል። እውነት ነው። ገዎችም ስለሆኑ ዋናው ጉዳይ ዋናው የመጫወቻ አኳት በእነሱ እጅ ስላለች፣ እኛም ደግሞ ከዛ አልፈን ራሳችን እና ተባብረን ከጥላቻ እኛም ወተን እነሱም እንደዚህ ስለሆነ መዛ ስለሆነ በሚል የምናደርገውን ነገር መቆጠብ ይገባናል።

ሁሉም ዜጋ የበኩሉን ጥረት ማድረግ አለበት። ዳር ቆሞ መመልከት ሳይሆን የድርሻውን መወጣት አለበት። አስገዳጅም ነው። ምንም መውጫ የላቸውም። እዚህ ውጭ ሌላ መንገድ አማራጭ አለ? እንግዲህ የበለጠ ሀገሩን ከማፍረስ ያለፈ የሚያደርጉታቸው የለም ነው። መልካም፣ ሁሉም የመፍትሄ አካል መሆን አለበት ነው ያሉት አቶ ጌታነህ። የአገር ጉዳይ ውይይቶች ይቀጥላሉ። አድማጮች ቀደም ብሎ በተነሱትም ሆነ በሌሎች ለዘለቄታው ደህንነት ይበጃሉ በምትሏቸው ጉዳይ ዙሪያ በያላችሁበት እንድትነጋገሩ እንድትወያዩ እንጋብዛለን። የአገር ጉዳይ ፕሮግራም ይሆላችሁም ነው። አስተያየቶቻችሁን አድርሱን። እሺ ፕሮፌሰር መስፍን ለመቀራረብ ያስፈልጉ ነገሮች አሉ። እነዚህ ለመቀራረብ የሚረዱ ነገሮች ባለስልጣኖቹ፣ አገዛዙ እጅ ነን። አንደኛ የሚወያያ መድረኮችን መስመሮችን፣ የግልም የሆኑ የመንግስት በሙሉ ነጻነት እንዲኖር ማድረግ። ሁለተኛ የታሰሩትን ሰው በሀሳብ ደረጃ ምንም ተጨባጭ ወንጀል ሳይኖርባቸው በፖለቲካ ምክንያት ሀሳባቸውን ማድ ብቻ የታሰሩ ሰዎችን መልቀቅ። እነዚህ ነገሮች ይሰጡናል ለዜጎች በሙሉ እንደ አዲስ እንድንጀምር ምን ንፈርዝ ጥላቻ የምንፈር ወደ ፍቅር ደረጃ እንድንሄድ ፈርን ይከፍታሉ እና በዚህ በትንንሽ ነገሮች ቢጀምሩ ጥሩ ነው እላለሁ። መልካም በጣም አመሰግናለሁ። የአገር ጉዳይ ውይይቶች ይቀጥላሉ። አድማጮች በተነሱትም ሆነ ሌሎች ለዘለቄታው ደህንነታችን ይበጃሉ በምትሏቸው ጭብጦች ዙሪያ በያላችሁበት ተነጋገሩ። በድጋሚ ግብዣችን እናቀርባለን። የአገር ጉዳይ ፕሮግራም የሁላችሁም ነው። አስተያየቶቻችሁን አድርሱን። እንግዶቼ ፕሮፌሰር መስፍን ወልደ ማርያም፣ አንጋፋ ምሁር፣ የአገር ጉዳይ ላይ ያለመታከት በመጻፍና የሚያምኑትን በግልጽ በመናገር የሚታወቁ ዛሬም የጤና ሁኔታው ያን ያህል በማያበረታ የሚመታበትን የአገር ጉዳይ ያገባኛል ብለው ለዚህ ውይይት በመገኘቱ አመሰግናለሁ። አቶ ጌታነ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ፣ አቶ ተማም አባቡልጉ ጠበቃና የሕግ አማካሪ። እንግዶች ሶስታችሁንም ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። በመሰሉ ውይይት መልሰን እንደምናገኛቸው ተስፋ አድርጋለሁ።